ጤና ይስጥልኝ፣ ገበያው እንዴት ውለሃል? አሁን ሰልፍ እየተካሄደ ነው። እስቲ ሁኔታውን ባጭሩ ግለጽልኝ። እንደምን ዋል ሸዬ። ዛሬ እዚህ እየተካሄደ ያለው ሰልፍ ከዚህ ቀደም በተለይ ለውጡ ከመጣ ወዲህ ታይቶ የማይታወቅ ነው። በቅንጅት ጊዜ የታየ አይነት ሰልፍ ነው። ከጣሊያን ከፈረንሳይ ከኔዘርላንድስ ከጀርመን ከቤልጅየም ኢትዮጵያውያን በብዛት መጥተው አደባባዩን ሞልተውታል። የሰልፉን ዓላማና ግብ እነዚሁም ደግሞ የሰልፉን መልእክት ምን እንደሆነ እንዲያስረዱን ከአስተባባሪዎቹ አንዱ የሆኑትን ዶክተር ዘሪሁንን እጠይቅ ያለው እስቴሳቸውን አስተያየት እንስማሸዋየ ጠረስልኝ እኔ አመሰግናለሁ ስለ እድሉ። እዚህ የተሰበሰብነው ለሶስት ዋና ዋና አላማ ነው። አንደኛው የአውሮፓ ህብረት ከአሜሪካ ጋር በመተባበር በሀገራችን ላይ የሚያደርሱትን ያልተገባ ጫና እና ግፊት ለማጋለጥና ትክክል አለመሆኑን ለመንገር ነው። በሁለተኛ ደረጃ በደረሰው ውድመት ተፈናቅለው በየሜራ የወደቁ ወገኖቻችንን አለምታችንን ለመግለጽ ነው። በሶስተኛ ደረጃ ደግሞ የአሸባሪውን ቡድን ለመቃወምና ለ ለመንግስታት እንደውም ወደ ለመመለስ ለመደምሰስ እየተታገሉ ያሉትን የመከላከያ ሰራዊት አባላት ሌሎች የጸጥታ አካላትን ለማመስገን ነው። ከዚህ ከሰልፉ በተጨማሪ ሌሎች ፕሮግራሞች ባለስልጣኖችን የምታገኟቸው ወይም ያነጓገሯቸው ፈቃደኛ የሆኑ ባለስልጣኖች አሉ? አዎ እኛ እዚህ ከአውሮፓ ህብረት ጋር ብርያዙ የተለያዩ ተቋማትን ጠይቀናል፣ ቀጥሮ ይዘን እንዲያገኙን ከዛ ከጠይቅናቸው አንድ አራት የሚሆኑት ውስጥ ሶስቱ ያገኙና ወደ ሰልፉ መጨረሻ አካባቢ እና ለዛ ይህን አሁን ያልኳቸውን ነገሮች የምናስረዳበት ጽሁፍም ይዘናል። አመሰግናለሁ ዶክተር ይሰማል ይሰማል ይሰማል። እሺ አሁን ደግሞ ለሰልፉ ከሆላንድ የመጡ አንድ የሰልፍ ተሳታፊ አጠገብ ያሉ። እሺ እሳቸውን ስማቸውንና የመጡበትን ይገልጹልናል። እሺ ቀጥሉ። ተናይስትልኝ ሻምበል ወንደሰን እባላለሁ ከሆላንድ አምስተርዳም ነው የመጣሁት። በአሁኑ ሰዓት ከእኔ ጋራ ከሁለት መቶ ሀምሳ የሚጠጉ አራት መቶ ኪሎ ሜትር በላይ በመጓዝ በአሁኑ ሰዓት በአውሮፓ ጽህፈት ቤት ፊት ለፊት ብራሰልስ ነው የምንገኘው። በብዙ ሺህ የሚቆጠሩ የአውሮፓ ከተሰባሰቡ ኢትዮጵያውያኖች ጋር በመሆን ብራባያኖች ለዚህ ኢትዮጵያን ለሚጎዳው ማህጠነ መርገም ስለሆነው የወያኔ ኃይል የሚሰጡትን ድጋፍና ኢትዮጵያን ለማፍረስ የሚካሄደውን እቅድ በመቃወም እዚህ ላለው ሰላም ወደድ የአውሮፓ ህብረተሰብ ተቃውሟችንን ለማሰማትና በሀገራችን ውስጥ ያለውን የሰላም ዘመቻውና የኢትዮጵያ አንድነትን ለማስከበር የሚ የሚካሄደውን ትግል የምንደግፍና ለኢትዮጵያ ውስጥ ያለው ህጋዊ መንግስት ማንም ኃይል ከኢትዮጵያ ፍላጎት ውጭ ሊያወርደው የማይችል መሆኑንና በዚህ አጋጣሚ ብዙዎቻችን እንዳስፈላጊነቱ ሀገራችን ውስጥ ገብተን በዘመቻ ውስጥ ሁሉ ለመታተም ዝግጁ መሆናችንን እንገልጻለን። አመሰግናለሁ። አሎ አመሰግናለሁ። ገበያው፣ እስቲ ሁኔታውን አጠቃልልኝ። እንግዲህ ሁኔታው ተሳታፊዎቹም አስተባባሪዎቹም እንደገለጹት ከፍተኛ ስሜትና ጩኸት የሚንጸባረቅበት ነው። ሁለት ነገሮችን ነው እያሰሙ እያንጸባረቁ ያሉት። አንደኛ እዚሁ አውሮፓ ህብረት ኢትዮጵያውያን ላለፉት ሀያ ሰባት አመታት በስልጣን ላይ የነበረውን ቲፒኤልኤፍን በመቃወም ሲጮሁ እና ሲታገሉ ቆይተው በህዝብ አመል ተተወ ገደ በኋላ አሁን እንደገና በጦርነት ወደ ስልጣን ለመምጣት የሚያደርገውን ጥረት አውሮፓውያኖቹ የደገፉበትን ምክንያት ነው መጠይቅ እያቀረቡ ያሉት። ይሄ ነው በጣም የሚሰጋባው። በሁለተኛ ደረጃ በምንም አይነት ቢሆን የአውሮፓ ህብረት ራሱ ድጋፍ የሰጠውና እውቅና የሰጠው ነጻ ምርጫ ቦርድ ተቋቁሞ በዛም አማካይነት ለመጀመሪያ ጊዜ በህዝብ የተመረጠ መንግስት እያለ ይህንን መንግስት ጀርባቸውን ሰጥተው እንደገና በሀይል ወደ ስልጣን ለመምጣት የሚፈልገውን ሰብ የሚደግፉበትን ምክንያት እንደገና እንዲያስቡ የሚያስተጋቡ ጥያቄዎች ናቸው ያሉት። በጣም በጣም ከፍተኛ የሆነ ስሜት ነው ያለው። በገለጽኩልሽ አደባባዩ ሞልተዋል። ሚዲያዎቹም የሁሉን የዓለም አቀፉን ማህበረሰብ ትኩረት እየሳበ ከቅንጅት በኋላ ታይቶ የማይታወቅ ሰልፍን አሁን እየተካሄዳለ። ሸዋዬ፣ በጣም አመሰግናለሁ። ገበያው ንጉሴ ከብራስል ስ እግዜር ይስጥልኝ፣ አመሰግናለሁ እኔም።